አውሮፓና ጀርመን ስደተኞች በብዛት ጀርመን ከገቡበት ከጎርጎሮሳዊ 2015 ወዲህ የስደተኞች ጉዳይ በየአጋጣሚው በጀርመን ተደጋግሞ የሚነሳ የመነጋገሪያ ርዕስ ሆኗል። ሰሞኑንም የአዲሱ የጀርመን የሀገር ውስጥ ጉዳይ ሚኒስትር የህርስት ዜሆፈር ስደተኞችን የሚመለከት አዲስ እቅድ ማነጋገር ይዟል። ይኸው በጀርመን የሀገር ውስጥ ጉዳይ ሚኒስቴር እና በሌሎች የሚኒስቴር መስሪያ ቤቶች ውይይት የሚካሄድበት ረቂቅ ሕግ የስደተኞች ቤተሰብ አባላት ጀርመን ሊመጡ የሚችሉበትን አሰራር የሚያጠብቅ መሆኑ ተነግሯል። ረቂቁ ጀርመን ሊመጡ የሚችሉ የቤተሰብ አባላትን ከመገደብ በተጨማሪ እዚህ ያለው ስደተኛ ቤተሰቦቹን ለማምጣት ከዚህ ቀደም ያልነበረ አዲስ ቅድመ ግዴታ እንዲገባ ሊያስገድድ ይችላል ተብሏል። በእነዚህ አዳዲስ ገደቦች ሰበብ ትችት የሚቀርብበት አዲሱ ረቂቅ ግን ሁሉንም ስደተኞች እንደማይመለከት ጀርመን ፍራንክፈርት ነዋሪ የሆኑት የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማ የፍራሸዋ ተናግረዋል። ዶክተር ለማ እንደሚያስረዱት በጀርመን አራት አይነት የስደተኛ እውቅና አሰጣጥ አለ። አንደኛው በፖለቲካ በሃይማኖቱ የአንድ የብሔረሰብ አባል በመሆኑ በሃይማኖቱ ወይም በጾታው ወይም ባለው ማህበራዊ ግንኙነት መንግስታዊም ሆነ ከመንግስት ውጭ ክትትል ከተደረገበት ተብሎ ትልቁን የስደተኛ መብት የሚያመለክት ነው። ከአራቱ አንዱ ማ ከሱ ቀጥሎ በጀርመን ህገ መንግስት አንቀጽ አስራ ስድስት ሀ መሰረት ኤ አንድ የፖለቲካ ችግር ያለበት ሰው በጀርመን ህገ መንግስት መሰረት ጥበቃ ይደረግለታል ይላል። በፖለቲካ እምነቱ መንግስት ጫና ያደረገበትና በህይወት ላይ ቀጥታ የደረሰበትን ችግር በግልጽ ተአመናዊ በሆነ መንገድ ጉዳዩን ካቀረበ ይሄ ሁለተኛ ደረጃ ይሰጣል ማለት ነው። በሶስተኛ ደረጃ የሚመጣው በሰብአዊነት አንድ ሰው ታሞ ሊሆን ይችላል። አገር ቤት ቢሄድ ባለው ህክምና ኢንፍራስትራክቸር ደካማነት ህይወቱ አደጋ ላይ ሊወድቅ ስለሚችል ወይም ሀገሪቷ በአጠቃላይ ረሀብ ካለ ሀገሪቷ ውስጥ ያለመረጋጋት ካለ ይሄ ሰው ቢመለስ በህይወቱ ላይ አደጋ ይደርሳል ተብሎ ስለሚገመት ይቆይ ተብሎ ለጊዜው የሚሰጥ ይሄ ሱብሲዲር ፕሮቴክሽን ነው የሚሉት። ከዛ የመጨረሻው ደግሞ ወደ ሀገሩ እንዳይመለስ ብሔራዊ የአስገድዶ መመለስ ማቆም ይባላል። እንግዲህ ከነዚህ አራቱ ውስጥ ቁጥር አንድና ቁጥር ሁለት ያለምንም ገደብ ቤተሰቦቻቸውን ማምጣት ይችላሉ። በፊትም አሁንም በአዲሱ ረቂቅ ህግ ገደብ ሊጣልባቸው የሚችለው ጀርመን በሰብአዊነት እውቅና የሰጠቻቸው ስደተኞች ናቸው ይላሉ ዶክተር ለማ። ከዛሬ ሁለት ዓመት በፊት ጦርነት ሸሽተው የመጡ ከስምንት መቶ ሺህ በላይ የሶሪያና የአፍጋኒስታን እንዲሁም የሌሎች ሀገራት ዜጎች ጀርመን ከገቡ በኋላ ሀገሪቱ በሰብአዊነት ያስገባቻቸውን የእነዚህን ስደተኞች ቤተሰቦች ማምጣቱ በ2016 እንዲቆም ተደርጓል። ምክንያቱን ዶክተር ለማ ወደኋላ መለስ ብለው ያስታውሳሉ። ከሰብአዊነት አኳያ ሀንጋሪ ውስጥ በተፈጠረው ችግር ወደ ጀርመን ቡተሎ ስደተኞች በሚገቡበት ጊዜ ይሄ የቤተሰብ ወደዚህ ማምጣት የሚለው አብዛኛውን የያዘው በሰብአዊነት እዚህ የቆዩት በብዛት ስላሉ የእነሱ ቤተሰቦችን በብዛት ስለሚመጡ ስራ ቁጥርና አንድ ሁለት በጣም ጥቂቶች ስለሆኑ እንግዲያውስ ይህን ሁሉ ስደተኛ ከተቀበልን ይሄንን በሰብአዊነት የተቀበልናቸውን ሰዎች ቤተሰቦቻቸው ለሁለት አመት እንዳይመጡ እናግድና መጀመሪያ የመጡትን እናስተናግድ በሚል አሮጌው ጥምር መንግስት መጋቢት ሁለት ሺ አስራ ስድስት ለሁለት አመት ያህል ይቁም ብሎ አቆመ እንጂ እስከ ሁለት ሺ አስራ ስድስት ድረስ የስደተኛ ጥበቃ የሚደረግለትም ሪኮግኒሽን ያገኘ ነው አዚለም ኬዝም እንደገና ደግሞ ሱብሲዲር ፕሮቴክሽን ያለ የሁሉም ቤተሰብ ይመጣ ነበር። ባለፈው መስከረም ምርጫ ከተካሄደ በኋላ ይኸው ጉዳይ በአዲሱ የጀርመን ጥምር መንግስት ምስረታ ድርድር ላይ ንግግር ከተካሄደባቸውና ውሳኔ ላይ ከተደረሰባቸው ጉዳዮች መካከል አንዱ ነበረ። ውሳኔው ግን አሁንም አከራካሪ ነው። በሰብአዊነት የተቀበልናቸው ሰዎች እስከ ሐምሌ ሰላሳ ድረስ አሁንም ቤተሰብ ማምጣት አይችሉም። ነገር ግን ከነሐሴ አንድ ቀን ጀምሮ አንዳንድ ሺ የቤተሰብ አባላት በየወሩ ጀርመን እንዲገቡ እናደርግ በሚል የጥምር መንግስቱ ውስጥ ይስማማሉ። ይሄ ማለት በትልቅ የጋለ አለት ላይ የውሃ ጠብታ ጠብ ጠብ ማድረግ ማለት ነው። ይህ አከራክሮ ሳያበቃ ነው አዲሱ የሀገር ውስጥ ጉዳይ ሚኒስትርና የቀድሞ የደቡብ ጀርመኗ የባቫሪያ ፌዴራዊ ክፍለ ሀገር ጠቅላይ ሚኒስትር ዜሆፈር ጀርመን በሰብአዊነት የተቀበለቻቸው ቤተሰቦች ላይ ተጨማሪ ገደቦችን እያካተተ አዲስ ሀሳብ እያቀረቡት ዶክተር ለማ እንደሚሉት በአዲሱ ሀሳብ ላይ ቅድመ ግዴታዎች ተካተዋል። እነዚህም በጥምሩ መንግስት ውል ላይ ውይይት አልተደረገባቸውም። አሁን ምንድን ነው ምላሻቸው? ደሞዝ ያለው ቋንቋ የቻለ በቂ ደሞዝ ከሌለው ቤተሰቡ አይመጣም። ይሄ የውል ስምምነት ውስጥ አልተነጋገሩበትም። የጥምር መንግስት በሚቋቋምበት ጊዜ እሳቸው የሚፈልጉት ምንድን ነው? በተቻለ መጠን ህግን ከለላ በማድረግ በተገኘው መንገድ ሁሉ የውጭ ዜጋ ወደ ጀርመን እንዳይገባ ሁሉንም ቀዳዳ መዝጋት ነው የእሳቸው ዓላማ። አዲሱ እቅድ በይበልጥ የሚመለከተው እነማንን ይሆን? ኢትዮጵያውያንና ኤርትራውያን ስደተኞችስ በዚህ እቅድ የሚደርስባቸው ተጽዕኖ ይኖር ይሆን? የሚመለከተው ይሄ ነገር ከሱሪያ የመጡ ስደተኞችን ነው። በእርግጥም ከኢትዮጵያ የመጡ ስደተኞች በሰብአዊነት የተቀበሏቸው ቁጥራቸው አነስተኛ የሆነ አለ። አብዛኛው ደግሞ ማግሬብ ሀገሮችን ከአፍጋኒስታን፣ እነዚህ የመጡ ሀገሮች ነው። ይህ ሰብአዊነት እንዲቆዩ የተደረገው የሚመለከተው ኤርትራኖች ኦልሞስት አይመለከታቸውም ማለት ይቻላል ኤርትራኖች ዛሬ እንደመጡ የኤርትራ መንግስት የመጨረሻ ዲክታተር ነው በሚል የፖለቲካ ውሳኔ ነው የኤርትራ ስደተኞች እንደመጡ የሶስት አመት ፈቃድ ይሰጣቸዋል ስራም የመስራት ቋንቋም የመማር ሁሉ ነገር እየተስተካከለላቸው ነው በአሁኑ ወቅት ያለው ሁኔታ ኤርትራውያን ስደተኞች ጀርመን ውስጥ እውቅና የማግኘት ችግር ባይኖርባቸውም ቤተሰቦቻቸውን ወደዚህ የማምጣቱ ሂደት ግን አስቸጋሪ መሆኑን ለስደተኞች እገዛ በሚያደርገው የፍራንክፈርት አካባቢ ወንጌላውያን ቤተ ክርስቲያን ለስደተኞች የማህበራዊ ምክር አገልግሎት የሚሰጡት አቶ መሀሪ ደንፎ ይናገራሉ። አቶ መሀሪ እንደሚሉት ዋናው ችግር የሚሰጣቸው የጊዜ ገደብ ማጠር ነው። ሰዎቹ እዚህ የፖለቲካ ጥገኝነት ጥያቄያቸው ከተቀበሉት በኋላ በሶስት ወር ውስጥ ማሳወቅ አለባቸው የሚል ህግ አለ። ቤተሰቦች አሉኝና እዚህ ለማምጣት ፍላጎት አለኝ የሚለውን ማለት ነው። እና እሱን ሲያመለክቱ ከጀርመን ኤምባሲው ለምሳሌ ከኢትዮጵያ ወይ ኡጋንዳ ወይ ኬንያ፣ ሱዳን በጊዜው ገደብ ውስጥ ማመልከቶን እናረጋግጥልዎታለን ተቀብለነዋል እና በስድስት ወር ውስጥ ቤተሰቦች ኤምባሲው ድረስ ቀርቦ ማመልከት አለባቸው ይላል። በተግባር ላይ ግን ሊሳካ አይችልም። በጣም የሚከብድ ነገር ነው። ምክንያቱም ለምሳሌ ቤተሰቦች ሚስትና ልጆች ገና ኤርትራ ውስጥ ካሉ ለምሳሌ ወይም ወደ ኢትዮጵያ ወይም ወደ ሱዳን ማምለጥ አለባቸው። መጀመሪያ ህይወታቸውን ሪስክ ገብተው ማለት ነው። ኤምባሲው ድረስ እስኪደርሱን ድረስ ስድስት ወሩ ይሄ ገደብ የሚሰጧቸው አይዳረስላቸውም እና እንዲራዘምልን ተብሎ አንትራግ ይደረጋል። የብዙዎቹ ሳይራዘም ይቀርና ብዙ የብዙዎቹ ጉዳይ በቃ እንደተበላሸ የቀረም አለ። በዚህ የተነሳም ድርጅታቸው ስደተኞች ማመልከቻ የሚያስገቡበትን ጊዜ እንዲያዘገዩ ይመክራል። አቶ መሀሪ ሶስት ወሩ ሊደርስ አንድ ሳምንት ሲቀረው አካባቢ አመልክቱ ነው የምንላቸው። ምክንያቱም ቤተሰቦቻቸው እስኪያስወጡ ድረስ ልክ ካመለከትከው ጀምሮ ነው ስድስት ወር ገደባ እንደገና የሚሰጡት። ቤተሰቦች አገር ቤት ያሉት በስድስት ወር ውስጥ ኤምባሲው ጋር መቀርበው ማመልከቻ ማቅረብ አለባቸው ስለሚል ተቀባይነት አግኝተው ወዲያውኑ የሚያመለክቱ ሰዎች በስድስት ወር መሐል ልጅ ቤተሰቦቻቸው መቅረብ አለባቸው ግን ሊያልቅ ሲል ስታቀርብ ግን ወደ ዘጠኝ ወር አካባቢ አድቫንቴጅ ይኖርሃል ማለት ነው። ለ30 ዓመታት ስደተኞችን ሲያማክሩ የቆዩት አቶ መሐሪ ስደተኞች ቤተሰቦቻቸው ጀርመን እስኪመጡ ድረስ ብዙ ገንዘብ እንዲያወጡ ይገደዳሉ ይላሉ። ለመረጃ ልውውጥ አስፈላጊ የሆኑትን ዘመናዊ የእጅ ስልኮች ለቤተሰብ መላክ አንዱ ግዴታቸው ነው። ተደጋጋሚ የስልክ ጥሪዎች ያደርጋሉ። የቤተሰቦቻቸውን መሰረታዊ ፍላጎቶች ለማሟላት ገንዘብ መላክ አለባቸው። ከዚህ ሁሉ ወጪ ጥበቃና ጥረት በኋላ ደግሞ ቤተሰቦቻቸው ሳይመጡ የቀሩባቸው ጥቂት የሚባሉ አይደሉም እንዳቶ ማሪ። ለመሆኑ በጀርመን ህግ ስደተኞች ማምጣት የሚፈቀድላቸው የትኛዎቹን የቤተሰብ አባላት ይሆን? ዶክተር ለማ የቤተሰብ አባል ማለት ባለቤት ወይም ባል ወይም ባይጋቡም አብሮ ኖሮ ልጆች የወለዱ ከሆነና እንደ ጋብቻ አብሮ የሚኖሩ ከሆነ እነሱም የመምጣት መብት አላቸው። ሌላው ዕድሜያቸው አስራ ስምንት ያልሞላ ህፃናቶች እዚህ ሀገር በሚገቡበት ጊዜ ካስመዘገቧቸው ወደ ጀርመን ሀገር የመምጣት መብት አላቸው። ሌላው አንድ ህፃን ብቻውን ጀርመን መጦ እናቱ ወይ አባቱን እዚህ ማምጣት ይችላል ማለት ነው። ከህግ አኳያ የሆነ አለ ካልሽኝ እስከማውቀው ድረስ የለም። ያየሁት የለም እኔ ሌላው ዕድሜያቸው ከአስራ ስምንት አመት በታች ሆኖ ጀርመን ሀገር የፖለቲካ እውቅና ያገኙት እድሜያቸው አስራ ስምንት አልመት ያልሞላ እህትና ወንድሞቻቸውን ማምጣት ይችላሉ። ቅድመ ሁኔታውን አሟልቶ መብቴ ነው ብሎ የተከራከረ፣ ምናልባት ፕሮሰሱ ሊያደክም ይችላል፣ ውጤታማ ይሆናል ብዬ ነው የምገምተው። ቤተሰቦቻቸውን ወደ ጀርመን ማምጣት በሚፈልጉ ስደተኞች ላይ ሊጣሉ ታስበዋል የተባሉ ገደቦችንና በተለይ ኤርትራውያን ስደተኞች ቤተሰብ በማምጣት ሂደት የሚያጋጥሟቸው ችግሮች ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።